Yes, yeah, yeah, America Dems Radio. tabiano እንኳን አደረሳችሁ! ክቡራትና ክቡራን አድማጮች፣ ለቡሄው በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 13 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችው? ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁን ያዳኝ ተሳየና፣ እኔም ሰሎሞን አባተንን ህጋዊ ባልሆነ መንገድ ድንበር አቋርጣችኋል የተባሉ ኢትዮጵያውያን ማላዊ ውስጥ በእስር ላይ መሆናቸው ተገለጸ። 232 ናቸው የታሰሩት፣ አንድ እስር ቤት ኢሊጋል ኤንትሪ ተብለው ነው የተያዙት። በሚያሳዝን ሁኔታ ውስጥ አሉ። አንድ ልጅ ሞተ እንደው በውጭ ጉዳይ ደብዳቤ ሆኗል ያለውን ሁኔታ ታውቀናል። ኦረዲ አሁን እነሱን ፕሮሰስ እያደረጉት ነው ባልን መረጃ መሰረት በቅድሚያ ያደምጣችኋቸው። ኢትዮጵያውያኑን ስፍራው ላይ ተገኝተው ያዩ ወይዘሮ የወዲት በላቸው ይባላሉ። ቀጥሎ የተደመጡት ደግሞ በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ አቶ አንዳርጉ ብርሃ ናቸው። በአብይ ርዕስ ዘገባ አለን። ላፕቶፑ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ፣ ያው ፐርሰናል። እኔ መምህር ነኝ። በጣም የማስተምርበትም ሆነ ምናምን ብዙ ጽሁፎች ነበሩ፣ መጽሐፍ ነበሩ። ሙሉ ለሙሉ ሁሉም ነገር ጠፍቷል። ሃርዲስክም እንደዚሁ ፎርማት ተደርገው ነው የተሰጠኝ። የኢንተርኔት አምደኛውና መምህር ዘላለም ክብረት ነው የሰማችሁት። ዘገባ አለን። አሁን የሰዓቱ የዓለም ዋና ዋና ዜና ይደመጣሉ። በኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የሚመራው የአደጋ መከላከልና ዝግጅነት ኮሚቴ በዝናብ እጥረት ለተጎዱ ወገኖች 222000 ሜትሪክቶን ሜትሪክ ቶን ማለትም 2220000 ኩንታል ስንዴ ከውጭ አገር እንዲገዛ መወሰኑ ታወቀ። ስንዴው የሚገዛው ከመጠባበቂያው የእህል ክምችት ቀደም ሲል ወጪ የተደረገውን ለመተካት እንደሆነም ተገልጿል። ከአዲስ አበባ መለስካቸው አማሃ ዜናውን ዜናው እንድኮልናል። እነሆ በሳምንት ሁለት ቀን በአማርኛ ቋንቋ የሚታተመው ሪፖርተር ጋዜጣ በዛሬው እትሙ የፊት ገጽ ራስጌ ላይ በጉልህ ፊደል እንዳሰፈረው በዝናብ እጥረት ለተጎዱ ወገኖች 222 ሜትሪክ ቶን ስንዴ እንዲገዛ መወሰኑን ገልጸዋል። በግብርና ሚኒስቴር የአደጋ መከላከልና ዝግጁነት ዘርፍ ሚኒስትር ዴታ አቶ ምትኩ ካሳን ጠቅሶ የጻፈው ሪፖርተር በተከሰተው የዝናብ እጥረት የምግብ ዋስትናቸው ለተናጋባቸው አርሶ አደሮችና አርብቶ አደሮች የዕለት ደራሽ እርዳታ እየተከፋፈለ መሆኑን ያብራራል። የስንዴ ግዢ የሚፈጸመው ከውጭ አገር እንደሆነ የሚጠቁመው ይኸው ዘገባ ግዢ እንዲፈጸም የተወሰነው ከመጠባበቂያ ያህል ክምችት ወጪ ተደርጎ ለተጎጆች የተከፋፈለውን ስንዴ እንዲተካ ለማድረግ እንደሆነም አቶ ምትኩን ዋቢ በማድረግ ያስረዳል። ሪፖርተር በጠቀሰው ግዢ የሚተካው ስንዴ ቤት ቤት አካባቢ ጉዳት ለደረሰባቸው ዜጎች እንደታደለ፣ የጉዳታቸው አይነትና መጠን ምን እንደሚመስል፣ ቁጥራቸው ስንት እንደሆነ በዝርዝር አይናገርም። ግዢው እንዲከናወን የወሰነው የአደጋ መከላከልና ዝግጁነት ኮሚቴ በምክትል ጠቅላይ ሚኒስትር በአቶ ደመቀ መኮንን እንደሚመራ የገለጸው ሪፖርተር በኮሚቴው የግብርና ሚኒስቴር፣ የገንዘብና ኢኮኖሚ ልማት ሚኒስቴር፣ ብሔራዊ ሜቴሮሎጂ ኤጀንሲ በአባልነት እንደሚገኙበት ገልጿል። ይህ ኮሚቴ ዘግይቶ በመጣል ላይ ያለውን ዝናብና ውሃ ማቀብ፣ በአጭር ጊዜ የሚደርሱ የማካካሻ ዘሮችን ለተጎጂ አርሶ አደሮች ማቅረብ ለአርብቶ አደሮች የእንስሳት መኖ ማቅረብ እና ለተጎጂዎች የዕለት ደራሽ እርዳታ የመከፋፈል ተግባራትን እንደሚያስተባብርም ሪፖርተር ሚኒስትር ዴታ ምትኩ ካሳን ዋቢ አድርጎ ጽፏል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ሱዳን የሰላም ድርድር እልባት ባላገኘበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች በመንግሥት ወታደሮችና በአማጽያኑ ኃይሎች መካከል ውጊያ መጀመሩን የደቡብ ሱዳን ወታደራዊ ቃል አቀባይ ዛሬ ተናግረዋል። ፕሬዚደንት ሳልቫኪር ከአማጽያኑ ጋር የስልጣን ክፍፍል ስምምነት ከትናንት በስተያ ሰኞ አልፈርምም በማለታቸው የተጫረው ዓለም አቀፍ ቁጣ እየበረታ ነው። የተባበሩት መንግሥታት ድርጅት በመንግስቱ ላይ ማዕቀብ እንዲጣል ዩናይትድ ስቴትስ ከትናንት ጀምሮ እየገፋች ነው። የደቡብ ሱዳን ወታደራዊ ቃል አቀባይ ኮሎኔል ፊሊፕ አጉየር ነዳጅ ዘይት አምራች በሆነው ላይኛው ናይል ክፍለ ሀገር ዛሬ ውጊያ እንደተጀመረ ገልጸዋል። አማጺያኑ በመንግሥት ወታደሮች የተያዙትን ቦታዎች ለመቆጣጠር እየሞከሩ ናቸው። ትናንት ደግሞ በምስራቅ ኢኳቶሪያ ክፍለ ሀገር በዋና ከተማይቱ ጁባና ከዩጋንዳ ጋር በምትዋሰነው ኒሙል ከተማ ውጊያ እንደተካሄደ ቃል አቀባዩ ገልጸዋል። ከዚህ ቀደም በአካባቢው ውጊያ እንዳልነበር የጠቆሙት ኮሎኔል አጉየር አዲስ የውጊያ ግንባር እየከፈቱ ነው ሲሉ ከሰዋል። የአማጽያኑ ቃል አቀባይ ሜጀር ጀኔራል ጄምስ ቾል ትናንት የውጊያውን የጀመሩት የመንግሥቱ ወታደሮች ናቸው ብለዋል። ክሶቹን ከነጻ ምንጭ ለማረጋገጥ አልተቻለም። የዩናይትድ ስቴትስ የጸጥታ አማካሪ ሱዛን ራይስ ሚስተር ኪር የአመራር ብቃት አላሳዩም፣ በአስር ሺዎች የሚቆጠሩ ሰዎችን ሕይወት ያጠፋውንና ሀገሪቱን ወደ ትርምስ የወሰደውን ውጊያ ለማቆም የሰላሙን ስምምነት ለመፈረም የነበራቸውን እድል አልተጠቀሙም በማለት ነቅፈዋል። ኬንያ ፕሬዚዳንቷ ኡሁሩ ኬንያታ ላይ በተመሰረቱት በስብእና ላይ ወንጀል የመፈጸም ክሶች ጉዳይ ሳትተባበረን ቀርታ እንደሆነ እንደገና እመረምራለሁ ሲል ዓለም አቀፍ የወንጀል ችሎት አስታወቀ። ሊዛ ሽላይን የሄጉ ፍርድ ቤት የይግባኝ ሰሚ ዳኞች ዛሬ የሰጡትን ውሳኔ አስመልክታ ዘግባለች። ቆንጅታዬ ታቀርበዋለች። ማዳም ፕሬዚዳንት ሲቹዌሽን ኢን ዘ ሪፐብሊክ ኦፍ ኬንያ በዛሬው እለት የይግባኝ ችሎቱ የሰጠው ውሳኔ የዓለም አቀፉ ፍርድ ቤት አቃቢያን ህግ በፕሬዝደንት ሁሩ ኬንያታ ላይ ክሳቸውን ለማሰናዳት የሚያስፈልጓቸውን ማስረጃዎች ለማሰባሰብ የኬንያ መንግስት ያደረጉትን ጥረት አደናቅፏል ወይ የሚለውን የሚመለከት ነው። የመሀል ዳኛ ሲልቪያ ፈርናንዴዝ የክስ ሂደት ተመልካች ዳኞች ስህተት መስራታቸውን አያይዞ የሚጠቁም ብይን ነው የሰጡት። የክስ ሂደት ሰሚው ፍርድ ቤት የኬንያ መንግስት ከአቃቤ ሕጎች ጋር አልተባበሩም የሚለውን ጉዳይ በሚስተር ኬንያታ ላይ ከተመሰረቱ ክሶች ጋር በማደባለቁ ስህተት ፈጽሟል። ተገቢ እርምጃዎች በሙሉ ተወስደዋል ወይ የሚለውም በትክክል አልተመለከተም። በቂ ማስረጃ ማሰባሰቡን በትክክል አልገመገመም። የአቃቤ ሕጉን ባህሪም በተገቢው መንገድ አልተከታተለም። የይግባኝ ሰሚው ችሎት ብይን ይህ ነው። የይግባኝ ዳኛዋ ሲልቪያ ፈርናንዴስ በዛሬ ውሳኔያቸው የበታቹ ፍርድ ቤት ኬንያን ለመተባበር ፈቃደኛ አልሆነችም ብሎ ለፍርድ ቤቱ የበላይ አስተዳዳሪ አካል አቤቱታ ላለማስገባት ያደረገውን ውሳኔ እንደገና ያጢን ብለው አዘዋል። በናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ አባል ቪክተር ኦዴሮ የበታች ፍርድ ቤቱ ጉዳዩን እንደገና ተመልክቶ የሚሰጠውን ውሳኔ እንጠብቃለን ብለዋል። ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን የግብፅን ጸረ ሽብር ህግ አጥብቆ ነቀፈ። ጸረ ሽብር ህጉ በሽብር ተግባር ላይ ያለው ትርጓሜ ሰፊ በመሆኑ ግብፃውያንን በህዝባዊ ተቃውሞ ደረጃም ቢሆን ለከባድ ቅጣት ይዳርጋቸዋል ብሏል። ሁማን ራይትስ ዋች የግብፁ ፕሬዚዳንት አብዶልፈታህ ኤልሲሲ ጸረ ሽብር ህጉን የፈረሙት ባለፈው እሁድ ሲሆን ከፍተኛው የሀገሪቱ አቃቢ ህግ ካይሮ ውስጥ በቦምብ ፍንዳታ ከተገደሉ ወዲህ ጸረ ሽብር ፖሊሲውን እንደሚያጠናክሩ ፕሬዚደንቱ ተናግረው ነበር። በጸረ ሽብር ህጉ በሰፈሩት አንቀጾች መሰረት አሸባሪ ቡድንን የመሰረተ ወይም የመራ በሞት ይቀጣል። አሸባሪነትን በገንዘብ ይረዳ የዕድሜ ልክ ስርዓት ይፈረድበታል። ጥቃት እንዲካሄድ ያነሳሳ ወይም ለማነሳሳት እየተዘጋጀ ደግሞ በስርዓት ይቀጣል። የሀገሪቱ ፕሬዚደንት እንዲህ አይነት አዋጅ በማውጣት የአስቸኳይ ጊዜ አስተዳደር ቋሚ የሀገሪቱ ህግ እንዲሆን አድርገዋል ሲሉ የሰብአዊ መብቶች ተሟጋች ቡድኑ የሂውማን ራይትስ ዎች የመካከለኛው ምስራቅና የሰሜን አፍሪቃ ምክትል ስራ አስኪያጅ ናዲም ሆሪ አስገንዝበዋል። መንግስት በአሸባሪነት ላይ ያነጣጠረው በግልጽ ያልተቀመጠና እየሰፋ በመሄድ ላይ ያለውን ህግ የሚነቅፉትንና ተቃዋሚዎቹን ለመጨፍለቅ ይጠቀምበታል በማለትም ነቅፈዋል። ባንኮክ በሚገኝ የተቀደሰ ቦታ ላይ የደረሰውን የሃያ ሁለት ሰዎች ህይወት ያጠፋውን ፍንዳታ በመፈጸም በሚጠረጠር የውጭ ተወላጅ ላይ የእስራት ማዘጃ ወጥቷል። የታይላንድ ፖሊስ ጽህፈት ቤት ኃላፊ ሶሚዩት ፑምፕያንግ ተጠርጣሪው ከአንድ መረብ ጋር የተያዘ ሊሆን ይችላል ሲሉ ዛሬ ተናግረዋል። ይሁንና መርማሪዎች የሰውየውን ዜግነትንም ሆነ ፍንዳታውን የፈጸመበትን ምክንያት ገና ለይተው አላወቁም። ባለሥልጣኖች የሰውየውን ምስል አውጥተው ሊያስይዘው የሚችል መረጃ ላቀረበ ሰው የ28 ሺህ ዶላር ጉርሻ ለመስጠት ቃል ገብተዋል። በፍንዳታው ቦታ አካባቢ በተነሳ ቪዲዮ የታዩ ሁለት ሌሎች ተጠርጣሪዎችም እንዳሉ የፖሊሱ ቃል አቀባይ ገልጸዋል። ሶሪያ ውስጥ እስላማዊ መንግሥት ነኝ የሚለው ቡድን በፓልሜራ የጥንት ቅርሳቅርስ ሥራ አስኪያጅ የነበሩትን ሰው አርዶ ገድሏቸዋል። ፓልሜራ በሰው ልጅ አመጣጥ ታሪክ ሀብቷ በዓለም ደረጃ የምትታወቅ ጥንታዊት ከተማ ስትሆን ጽንፈኛው ቡድን ከሦስት ወራት በፊት ይዟታል። ቲያንጅን በተባለችው የቻይና ከተማ ባለፈው ሳምንት የፈነዳው መጋዘን ባለቤቶች ከሀገሪቱ ባለሥልጣኖች ጋር በነበራቸው መልካም ግንኙነት ምክንያት የተጭበረበረ የስራው ደህንነት ፈቃድ ሳያገኙ እንዳልቀሩ የመንግስት ሚዲያ ገልጿል። ዛሬ የተሰማው የሙስና ክስ ፍንዳታውን በሚመለከት ከፍተኛ ቆጣ ማስነሳቱ አይቀርም። የዜናው ሰዓት በዚሁ አበቃ። ይህ ከአሜሪካ ድምፅ ሬዲዮ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርስ በ22 ሜትር ባንድ በ13865 ኪሎ ኸርስ በ25 ሜትር ባንድ በ1240 በ12080 እና በ12440 ኪሎ ኸርስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 13 2007 ዓም ምሽት ፕሮግራም ነው። በምሽቱ ዝርዝር ያሉ ዘገባዎችን ይዘናል። ክቡራትና ክቡራን አድማጮች ኢትዮጵያውያን በአሜሪካ፣ ዲሞክራሲ በተግባር፣ ሴቶችና ቤተሰብ የምሽቱ ዝግጅቶቻችን ናቸው። ከዚያ በተረፈም ደግሞ ሰሞኑን የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ለጥያቄው መልስ እንደሚሰጡ ማሳሰብ እንፈልጋለን ማስታወስ እንፈልጋለን። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከሁለት ሺህ በላይ የሆኑ ኢትዮጵያውያን ማላዊ ዋና ከተማ ሌሎንጌ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው ይገኛሉ። ኢትዮጵያውያኑ ለእስራት የተዳረጉት ስራ ፍለጋ በሚል በማላዊ በኩል ወደ ደቡብ አፍሪቃ ለመሻገር ሲሞክሩ ከህግ ውጪ ድንበር ለመሻገር ሞክሯቸዋል ተብለው መሆኑም ታውቋል። እስረኞቹ አሁን የሚገኙት የሚገኙበት ሁኔታ ምን ይመስላል? የኢትዮጵያ መንግስት ዜጎቹን ለማስመለስ ምን እያደረገ ነው? አዲሱ አበበ ተከታዩን ያቀርባል። የጥቆማዬ መነሻ ከዚሁ ከዋሽንግተን ዲሲ በተለይም ከአንድ ታዋቂ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ነበር። ዛሬ የደወልኩልህ ለስፖርት ጉዳይ ሳይሆን ማላዊ ውስጥ በእስር ላይ ስላለው ኢትዮጵያውያን ነው ሲለኝ ስልኬን ኳስ እንደው አልቋል ምን ፈለገ በሚል ጥርጣሬ እንዳነሳሁ ያወቀብኝ መስሎ ነበር። በቀጥታ ወደ ቁም ነገሩ ገባን። ማላዊ ውስጥ ታስረው የሚገኙ ኢትዮጵያውያን አሉ። መረጃ እንድትሰጥህ የአንድ ዘመዴን ስልክ እነግርሃለሁ ብሎ ቁጥሯን ሰጠኝ። ደወልኩ። በነገራችን ላይ ቀደም ሲል 200 የተባለው ቁጥር ከ200 በላይ ተብሎ ይታረምልን እና ስደተኛ ወይም ከታሳሪዎቹ አንዷ ትሆን ይህም ብዬ ነበር። ይህ ሰው የሰጠኝ ሴትዮ ግን ወይዘሮ ዮዲት በላቸው። ማላዊ ውስጥ ከሃያ ዓመታት በላይ እየኖሩ በሥራ ምክንያት ወደዚያ የሄዱና የሁለት ልጆች እናት ናቸው። እሺ ወይዘሮ ወዲት ኢትዮጵያውያኑን ወደ ማላዊ ያመጣቸው ምን እንደሆነ አውቀዋል ይሄ እንደ ትራንዚት ኮሪደር ነው የሚጠቀሙበት ወደ ሳውዝ አፍሪካ ለመሄድ። እሺ ሁለት መቶ ሰላሳ ሁለት ናቸው የታሰሩት፣ አንድ እስር ቤት በአንድ ጊዜ። እነዚህ ሁሉ ኬት መጥተው በግሩፕ በግሩፕ እየሆኑ አንዳንዴ ሰላሳም አርባም በኬንያ በኩል ሞያሌ ቪዛ አያስፈልግም አይደለ? በዛ በሞያሌ ያደረጉና ታንዛኒያ አይገቡና ታንዛኒያ እና ማላዊ ቦርደር ነው አንድ ቦርደር ነው የሚያዋትነት አንድ ድንበር ወሰን ነው። እሺ ከዛ በእግራቸው ያው ደላሎች አሉ በመሀል እሱ ናቸው እንግዲህ ይህንን የሚያመቻቹት ማላዊ ቦርደር ውስጥ ሲገቡ ኢሊጋል ኤንትሪ ተብለው ነው የተያዙት። ህገወጥ አገባብ ስለሆነ በቃ ሌላ ምርጫ ምንም ነገር የላቸውም። እንኳን ቪዛ እና ዶኪመንት እንኳን አይኖራቸውም ሲያዙ። አንዳንዶቹን አነጋግሬያቸው ከኦክቶበር ትንቲ ፎርቲን ጀምሮ የታሰሩ አሉ። ካለፈው ጥቅምት ሁለት ሺ አስራ አራት እንደ አውሮፓ አቆጣጠር ጀምሮ የታሰሩ የታሰሩ አሉ። ፍርድ ተፈርዶባቸው ፍርዱን ጊዜ ጨርሰው ሁሉ ያልተለቀቁ አሉ። ህጋዊ ባልሆነ መንገድ ሀገር ውስጥ ገብታቸዋል ነው። ሌላ ወንጀል የለባቸውም። ለምን ያህል ነው የሚፈረድባቸው? ብዙ ጊዜ ሲታሰሩ ስድስት ወርም የተፈረደበት አለ። እሱንም ጨርሶ እዛው ቁጫ አለ። አስራ አምስት ቀን በላይ ነው እንግዲህ ይሄን ጋዜጣ ላይ ወጣ። እዚህ የሀገሩ ጋዜጣ ላይ ፍረንት ፔጅ ላይ ወጥቶ ለመጀመሪያ ጊዜ ያየ ነው እሱን ነው ተነስተን ሄደን አየናቸው። በሚያሳዝን ሁኔታ ውስጥ አሉ። ምግቡ ምግብ አይደለም። መተኛው መተኛ አይባልም። አንድ ልጅ ሞተ። እንዳው መቼ ላስት ዊክ ውስጥ ሞተ። እነዛ ፍርዳቸውን ጨርሰው የእስር ጊዜያቸው አልቆ ውጡ የተባሉ ሰዎች እዛው የቀሩት መሄጃ በማጣት ነው ወይንስ ውጡ ተብሎ ፈቃዱ አልተለቀቁም? አለቀቋቸውም ፍርዳችሁን ጨርሳቸዋል ብለው አለቀቋቸው። የማይለቋቸው መሄዱበት ስለማይታወቅ እንግዲህ እኔም ችግሩ አልገባንም። እኛ አሁን የማላዊንም መንግስትም ለማነጋገርም ሆነ ምንም ብቻ ግራ የገባው እንዲህ አይነት ነገር አይተናናቅም። ወደ ሀገራቸው ወደ ኢትዮጵያ ለምን አይልኳቸው? የማላዊ ባለስልጣን ማን ነው ላኪው? ኬንያ ላይ ያለው የእኛን ማላዊን ካቨር የሚያደረገን ኤምባሲ፣ እዚህ ኤምባሲ የለም። ልቁ ጉዳት እሱ ነው። የኬንያው ኤምባሲ ምን ይላል? እኔ በኢሜይል አንደኛውም ማቀው ሰው የዛ ውስጥ የነበረ ነበረ በኢሜይል ኮንታክት አድርጌው ጉዳዩን ለሚመለከተው ክፍል አስረድቻለሁ። አይነት ነገር ነው ኢሜል እንጂ ይሄን አድርገን በዚህ መልኩ የሚፈቱበትን መንገድ በመንግስት ደረጃ እንፈልጋለን የሚል አይደለም። ወይዘሮ የወዴት ከቤተሰብ ጋር ነው እርሶ ቤተሰብ ወይም እርሶ ራሶ ከታሰሩበት ሩቅ ናችሁ ቅርብ ናችሁ? አስር አስር ደቂቃ አስራ አምስት ደቂቃ ድራይቭ ነው ታያቸዋላችሁ እንደ በአካል ሰዎቹ ጉዳታቸውን ምን እንደሚመስል በወር በሳምንት ሁለቴ እስካሁን ይሄን ካወቅንበት ጊዜ ጀምሮ በግል ገንዘብ አዋጣን። እንግዲህ ይታሰብ ሁለት መቶ ሰላሳ ሰው መመገብ በጣም ከባድ ግን አሁን በሳምንት ሁለቴ እንደዛ እያረግን የምግብ እየወስ አንደኛ፣ ትልቁ ችግራቸው ማልኑትሪሽን ነው። ምግብ የሚባል ነገር የለም። እዚህ ሀገር የበቆሎ ገንፎ ነው የሚበሉት። ለነሱ የበቆሎ ገንፎ ያለምንም አብሮ ማባያ ሳይኖረው ደረቅ የበቆሎ ገንፎ እንደ ባይ ነፍስ ማቆሚያ እንዳይሞቱባቸው በችጋር እሱን ብቻ ይሰጧቸዋል። እዛ ቆመን ሲሰጧቸው አይተናል። በተቻለም መጠን እሁድ፣ በተለይ እረፍት ላይ ስለሆኑ ብዙ ሰራተኞች፣ ባለፈው እሁድ ብዙ ሆነን ሄ ሄደን ነበረ። ኢትዮጵያውያን ብዙ ናቸው እዚያ ማላዊ በተለይ ሊንጎያ አካባቢ አይደለንም ወደ ሀምሳ ስልሳ እንሆናለን። ፕሮፌሽናሎች ዶክተሮች ምናምን ሁሉ አሉ። ዶክተሮቹም ሄደው አብረውን ሄደው ነበር ያው ሰፖርት ለመደራረግ ሁላችንም ወሬውን በቴክስትም በምንም አሳውቀናቸው ብዙዎቹ እሑድ ዕለት መጥተው ነበረ። ይሄን የሞተውንም ልጅ ለመቅበር ሙከራ እያደረግን ነው። አሁን ማንነቱን አይዴንቲፋይ የሚያደረግ ሰው ካልመጣ በስተቀር ከሞርቹዋሪ ሬሳውን አንሰጥም አሉ። የሚገርም ነው አንድ ክስቱ ልጅ ነው ምናምን አብሮት የታሰረ አለ። እሱ አሁን እንደምንም ብሎ የሜዲሰን ሳንፍሮንቲ ሰዎች አሉ ሐኪሞች ልጁ ሲታመም በፊትም የወሰዱት ልጁን ሆስፒታል የወሰዱት አሁን እዛ ያሉት ሰዎች እየሞከሩ ነው። ይሄንን የእሱን ያክስቱን ልጅ ወስደው ቦዲውን አይዴንቲፋይ እንዲያደርግ ወንድም ሳውዝ አፍሪካ አለው ኦሬዲ አርድታዋቸዋል አገራቸው እዛ ሆሳና ምቾት በማጣት ነው የሞተው ነው ያሉኝ። ይሄ የሞተው ኢትዮጵያዊ በቃ ሁሉም ነገር ተጓደለባት ሰጣቸው ምንም እኔ እነዚህም መትረፋቸው አሁን በእድሜ ጠና ጠና ያሉ ሰዎች አሉ። ምልህ ከአርባ በላይ የሆኑ አምሳ ውስጥ የሆኑ ሰዎች አሉ። ለእነሱ ያ ቦታ በጣም አመቺ ስላልሆነ፣ ቬሪሱን እነዚህም ሰዎች አንድ ነገር መሆን ይችላሉ። ወይዘሮ የወዲት በላቸውን ለጊዜያቸው አመሰግናለሁ። በነገራችን ላይ ዛሬ ደውዬ ሳናገራቸው እስር ቤት ሄደው ምግብ እና ልብስ ሲያድሉ ነው ያነጋገሩኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለም የዚያ አካባቢ ጉዳይ ናይሮቢ ውስጥ ባለው የኢትዮጵያ ኤምባሲ በኩል ስለሚስተናገድ ወይዘሮ የውዲት በኢሜል አገኘኋቸው ወዳሏቸው ሰው ደወልኩና አቶ አንዳርጉ በርህን አገኘሁ ሁለተኛ ተቀዳሚ ጸሐፊ ናቸው ነገሩን ያውቃሉ እየተደረገ ያለውንም ጥረት እንዲህ ሲሉ ይጀምራሉ ለውጭ ጉዳይ ደብዳቤ ጽፈን ያለውን ሁኔታ አሳውቀናል። ከማላዊ የውጭ ጉዳይ ሚኒስተር ደብዳቤ መጣለን። ከዛ ለውጭ ጉዳይ ጽፈናል። ኦረዲ አሁን እነሱን ፕሮሰስ እያደረጉት ነው፣ ባለን መረጃ መሰረት። ምክንያቱም የኢሚግሬሽን ሰውም ያስፈልጋል፣ የውጭ ጉዳይ ሰውም ያስፈልጋል። ያው ስክሪን ለማድረግ ታውቀዋለህ፣ አሰራር ብዙ ነገር አለ። ኦረዲ ያው ስራ ውስጥ ገብቷል፣ እነሱ ስራ ውስጥ ገብተዋል። መቼ ነው ይሄ የሆነው? አቶ አንዳርጉ ምንም፣ ስንት ቀን ሆነው? ይሄ አሁን የነገሩን ለቅርብ ጊዜ ነው የነገሩን። ግን ምንድነው እንደምታውቀው ፎርማል መሆን አለበት በመንግስት ምክንያቱም እኛ ፎርማል የሆነ ደብዳቤ ካልመጣ ከሚመለከተው ከአንድ ሶቨርን የሆነ ሀገር ዝም ብሎ ሰው አንድ ሰው ተነስቶ እንደዚህ አለ ቢለን እንደ መረጃ እንይዘዋለን እንደ መነሻ ግን ሊወሰድ አይችልም በሚል አሁን እዚህ ቅርብ ጊዜ ባለፈው ሳምንት አካባቢ ነው ከውጭ ጉዳይ ፎርማል ሌተር ወደ ሶስት መቶ ሰዎች አሉ ብለው የላኩልን ከየትኛው ከዚህ ከማላዊ ከማላዊ ውጭ ጉዳይ ሚኒስተር በዛ መሰረት ወደ አዲስ አበባ ላክል አሁን እኛም ትናንትም ደውለን ነበረ ማስፈጠድ ኢሚግሬሽን መፍቀድ አለበት የሰዎች የሰዎችንትን ምክንያቱም ለሴፓሴ በዛ ቁጥር ስለሚሆን ያሉበት ሁኔታ በጣም አስቀያሚ መሆኑን ሰማለሁ። የዛ የሊሊንግዌን ወይም ዛ አካባቢ የሚኖሩ ኢትዮጵያውያን በፈረቃ ምግብ ምናምን ያመላልሱላቸዋል። ይህን የመሳሰለ ሌላው ቀርቶ የፍርድ ጊዜያቸውን ጨርሰው ያልወጡ ሁሉ አሉና እንደው በቅርብ ተገኝታችሁ በአካል አቶ አንዳርጉ ልትረዱ እንደው ለስሜታቸውን ለመጠበቅ የሚደረግ ነገር ይኖር ይሆን? ትክክል። አሁን እንዳልከው አዲሱ ይሄ ብዙ ስራዎች ታንዛኒያ እንደዚህ ሰርተናል። እውነቱን እንደ ስራ ሊደርስ ሶሶ ሲል አደርጋለሁ። ግን ምንድን ነው እኛ ደግሞ ያው ከላይ ግሪን ላይት ካልተሰጠ ከትል ስራ ካልተባለ ከላይ ካልተፈቀደ አይደል እንዲህ ብሎ አንድ ሰው ብቻ ተነስቶ የሚሰራው አይደል። አሁንም ምንድን ነው ይሄ ነገር እነሱ የሚሰማቸው ሴንስ እንደሚያደርጉት አድርገን ነው ደብዳቤው የዛ የመጣው ደብዳቤውን በጣም ስትሮንግ ሌተር ነው። እንደዛ አድርገላት ሜቢ አሁን እቺ የዲያስፖራዋ ቀን ምናምን ስለነበረች ሁሉም ቢሮ ወጥቶ ላይታች እያለ እንደምታውቀ ትልቅ ፕሮግራም ነበር አገር ቤት። እሱም ይሆናል ብዬሽ እንትን እላለው ግን አሁን እኛም እየተከታተል ያለ ነው። ወዲሁኑ እንትን ሲመጣ፣ ፈቃዱ ሲመጣ አፍ እናደርጋለን። ፈቃድ ኬት ነው የሚመጣው? የኢትዮጵያው ኢሚግሬሽን ነው ይሄንን የሚፈቅደው። በነገሩ ላይ ውጭ ጉዳይ ሚኒስትር ውጭ ጉዳይ ሚኒስትር ለኢሚግሬሽን ያሳውቃል ወይስ ራሱ ውጭ ጉዳይ ሚኒስትር ላይ ይነጋገራል? ሁለቱ ሁለቱ ይነጋገሩና ሁለቱ የሚፈቅዱት ውጭ ጉዳይ ኦረቢ ከሆን ካለ ኢሚግሬሽን ጋር ተነጋግሯል ማለት ነው። ሌላ ግን አቶ አንዳርጎ ወደ አገር እንዲመለሱ ከስር እንዲፈቱ ከምታደረጉት ጥረ በተጨማሪ በጤናቸው ረገድ ያለውን ሁኔታ እንደው የምትተ የሚተባበቡበት መንገድ አለ። ኤምባሲው ምናልባት ሐኪም በማፈላለግ እስከሚወጡና እስከሚመለሱ ማለት ነው። ዝም ብሎ የታሰሩ ሰዎች ካሉ ለምን ታሰሩ፣ ለምን ወደ ፍርድ ቤት አትወስዷቸውም እያል ወደ ፍርድ ቤት እንዲሄዱና የፍርድ ቤት ውሳኔ እንዲያገኙ እናደርጋለን። በዛ መሰረት ወደ ሀገር ቤት ዲፖወርት እንዲያደርጓቸው እናደርጋለን። የጠይነቱ ጉዳይ እንግዲህ አንድ አንድ ሶቨርን የሆነ ሀገር ካሰረ ስለ ጠይነትህ ያ ሶቨርን የሆነ ሀገር ሁሉ ነገርም ያደርጋል ብሎ ይገመታል። በዚህ በኩል የማላዊ መንግስት ማለት ነው። ደግሞ እኛ ግፊትም አለ። አሁን ለምሳሌ ናይሮቢ አካባቢ ያሉት የታመሙ ካሉ ኮማንዶሮች ቻይን አለው። ዝም ብለህ የሰው ሀገር ሂድና አሳክም አትልም፣ እኔ ያሳክማለሁም አትልም። ምክንያቱም ኦልሬዲ በህግ የተያዘ ሰው ነው ይሄ ክሮስ ቦርደር ባይዘው፣ እዚህ ሀገር እኮ ስድስት ወር ያሳስራል። ከዛ ደግሞ ገንዘብ ካለህም ገንዘብ ከፍለህ ትወጣለህ። ስለዚህ አሁን ምንድን ነው የታመመ ሰው ካለ ወደ ህክምና እንዲወስዱት የሚመለከታቸው ጋር እንነጋገራለን። ትልቁ ነገር መፍትሄ ያለው አገሪት የሚሰራው ስራ ነው። የአዌርነስ ስራ እየተሰራ ነው ያለው። እንዲያም ሆኖ በጣም ቀንሷል አሁን አቶ አንዳርጉ በረህን አመሰግናለሁ። ይህ ጉዳይ ብዙ መስሪያ ቤቶችና ድርጅቶችን ይመለከታልና ማላዊ ከሚገኘው ከድንበር የለሽ ሐኪሞች ዶክተርስ ዊድአውት ቦርደርስ ያነጋግርኳቸዋሉ ነገሩ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲአርን እና ዓለም አቀፉን ስደተኞች ድርጅት አይኦኤምንም ስለሚመለከት ከዚያ አካተን እነዚህን ሁሉ ይዘን ሰሞኑን እናቀርባለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በነ ሶሊያና ሽመልስ የክስ መዝገብ ብይን ሲጠብቁ የነበሩት አራቱ የኢንተርኔት አምደኞች ተለዋጭ ቀጠሮ ተሰጥቷቸዋል። ክሳቸው ተቋርጦ በነጻ የተሰናበቱትም በኤግዚቢትነት ተይዘው የነበሩ ንብረቶቻቸው እንደተመለሱላቸው ተናግረዋል። በኮምፒውተሮቻቸው ውስጥ የነበሩ ልዩ ልዩ ሰነዶች ግን በመጥፋታቸው ማዘናቸውን ገልጸዋል። መለስካቸው ማሀ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት በእነ ሶሊያና ሽመልስ የክስ መዝገብ አሁንም እየመረመረ ባለው የአምስቱ ተከሳሾች ጉዳይ ላይ ብይን ለመስጠት ለዛሬ ቀጠሮ ቆርጦ ነበረ። ይሁንና ፍርድ ቤቱ የውሳኔውን ስራ መጀመሩን ገልጾ ቀደም ሲል ከነበሩት ተከሳሾች መካከል የአምስቱ ክስ የተቋረጠ ቢሆንም አሁንም እያንዳንዱን ሰነድ መመርመር እንዳለበት አስረድተዋል። ከሰነዶቹ ብዛት አንጻርም ጊዜ እንደፈጀበት አብራርቶ በሚቀጥለው ሳምንት ሰኞ ነሐሴ 18 ቀን 207 ዓ ም ብይኑን ለመስጠት ቀጠሮ ሰጥቷል። የተከሳሾቹ ጠበቃቱ አመሐ መኮንን ለቪኦኤ እንደገለጹት ይህ እስከ ዛሬ ከተጠየቀው ጊዜ አኳያ በጣም አጭር በመሆኑና ፍርድ ቤቱም በእርግጥ ስራውን እንደጀመረ የሚያሳዩ ምልክቶች ስለተመለከቱ የተለየ አቤቱታ ለማቅረብ አልፈለግንም ብለዋል። ፍርድ ቤቱ እንዳለው በመጪው ሳምንት ብይኑን እንደሚሰሙም ተስፋ ማድረጋቸውን ይናገራሉ። በአንጻሩ ክሳቸው የተቋረጠው ማህሌት ፋንታሁን፣ ዘላለም ክብረት፣ አስማማ ውሃሌ ጊዮርጊስ፣ ኤዶም ካሳይ እና ተስፋ ለሞለየስ በኤግዚቢትነት ተይዞባቸው የነበሩት ንብረቶቻቸው እንደተመልሱላቸው አስታውቀዋል። ንብረቶቻቸው ከተመለሱላቸው መካከል በአምቦ ዩኒቨርሲቲ የህግ መምህር የነበረውን አቶ ዘላለም ክብረትን አነጋግሬው ነበረ። ፍርድ ቤት ከወሰነም በኋላ መመላለሳቸውን ያስታወሰው መምህር ዘላለም ሂደቱን እንዲህ ያቀርበዋል። መጀመሪያ ፓስፖርት የነበረ ልጆች ፓስፖርት ሰጡን። ከዛ ባለፈው ሰኞ ደግሞ እቃችን ተረክበናል። ላፕቶፕ፣ አርዲስክ፣ ስልኮች ምናምን ተቀብለናል። ላፕቶፑ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ ፐርሰናል የሆኑ እኔ መምህር ነኝ። በጣም የማስተምርበትም ሆነ ምናምን ብዙ ጽሁፎች ነበሩ፣ መጽሐፍት ነበሩ። ሙሉ ለሙሉ ሁሉም ነገር ጠፍቷል። ሀርድ ዲስክም እንደዚሁ ፎርማት ተደርጎ ነው የተሰጠኝ። እንግዲህ ነጻ ተብዬ ነው የተለቀቁት። ለአድማጮች ግን ፎርማት ሲባል ምን ማለት ነው ትግልጽ አድርግላቸው። ውስጥ የነበረው ፋይል ሙሉ ለሙሉ አጥፍቶ በአዲስ ባዶ ባዶ ኮምፒውተር ነው ሙሉ ለሙሉ ሁሉም ነገር የለም። ሌላው ያነጋገርኩት በጋዜጠኝነት ለብዙ አመታት ሲሰራ የነበረው አቶ አስማማዊ ሀይለ ጊዮርጊስም ተመሳሳይ እጣ እንዳጋጠመው ይናገራል። ብዙ ጊዜ እንግዲህ ከፈጀን በኋላ ነው እቃዎቻችንን ያገኘ ነው። እኔ በግል ያው የአራት አመት ላፕቶፕ ብዙ ዳታዎች፣ የቢሮ ስራዎች መረጃዎቹ በጣም ከክሱ ግም ጋር ቀጥተኛ ነገር የሌላቸው ነገሮች ናቸው። በሙሉ ፎርማት ሆኖብኝ ወይም ደግሞ ከሀርድ ዲስኪ ውስጥ እንዲጠፉ ተደርገው ባዶ ላፕቶፕ ነው እየተሰጠ። ለምን እንደተደረገ ይሄ ነገር ራሱ ለእኛ ምንም ግልጽ አይደለም። ፍርድ ቤቱ ክሱን አቋርጧል አቃቤ ሕግ ብሎ በነፃ ነው የለቀቀ እና በዚህ አይነት ሁኔታ በአደራ የተቀመጠ እቃ እኛ በማናውቅበት ሁኔታ መረጃዎቻችን እንዲጠፉ መደረጉ በጣም አዝነናል። እንደ ሕግ መምህርነቱ ይህ ተፈጽሟል የሚሉት ነገር ከሕግ አንጻር እንዴት እንደሚመዘንም ለመምህር ዘላለም ጥያቄ አቅርቤ ነበረ። በህጉ ኤግዚቢት የሚቀመጠው ፍርድ ቤት ውስጥ ነው። አንድ ክስ ከተከፈተ በኋላ በኤግዚቢትነት የተያዙ እቃዎች፣ ያው አንድ ተከሳሽ ወንጀሉን ለመፈጸም የተጠቀምባቸው እቃዎች ተብለው ነው ለፍርድ ቤቱ የሚቀርቡት። እነዚህ እቃዎች በፍርድ ቤት ስቶር ውስጥ ይቀመጣሉ ነው የሚለው የኢትዮጵያ የወንጀለኛ መቅጫ ስነስርዓት ህጉም በግልጽ ማለት ነው። ይህን እኛም በፊት እንደዚህ አይነቱ ነገር ሊፈጠር ይችላል በሚል ፍርድ ቤት ስቶር ውስጥ ይቀመጥልን ብለን ለፍርድ ቤቱ አመልክተን ነበር። ፍርድ ቤቱ ስቶር ለጊዜው ስለሌለም፣ በተለመደው አሰራርም የኢትዮጵያ ወንጀለኛ መቅጫ የወጣው በ1949 ነው። ላለፉት ሃምሳ ዓመታት ፖሊስ ጋር እየተቀመጠ በአደራ ፍርድ ቤቱ በአደራ ፖሊስ ጋር ያስቀምጠዋል። ያው ተከሳሹ ነጻ የሚባል ከሆነ ወይም የሚመለስለት ሰዓት ሲደርስ ከፖሊስ ጣቢያ ሄዶ ይወስዳል የሚል መልስ ተሰጥቶን ነበር። ስለዚህ ያው ባደራ ነው ፖሊስ ጣቢያ የተቀመጠው። ግን ፖሊስ ጣቢያ የተሰጠ ምክንያት እናንተ አብራቸው ተከሳሽ ተከሳሽ ናችሁ ሌላ አራት ተከሳሽ ገና ይቀራሉ አብራቸው አሲራቸዋል የሚል ወይ በኮንስፓይራስ ስለተከሳቹ አንዱ ማስረጃ አንዱ ላይ ይሰራል የሚል አካሄድ ስላለ ያን ከአቃቢ ግጋ እናጣራ የሚል መልስ ነው የሰጡን። ፍርድ ቤት አቃቢ ግጋን ጥያቄ አላቀረበው ማክቻሊ ፖሊስ ግን ላጣራ ዝም ብዬ ቃ ከመሰጥ በሚል ነው ከተከሳሾቹ ጠበቆች መካከል አቶ አማህ መኮንንም ስለ ጉዳዩ አናግሬያቸዋለሁ በዝርዝር የሆነውን እንደማያውቁ የገለጹልኝ አቶ አመሀ የሚባለው በእርግጥ ተደርጎ ከሆነ ሕገ ወጥ ድርጊት ነው ብለውታል። በመጀመሪያ ነገር ተጠርጣሪዎቹ ሕጉ የሚያዘው መሰረት መቆጠር ያለባቸው እንዳንድ ንጹህ ሰው ነው። ከዚያ ወዲህ ደግሞ መንግስት ክሳቸውን በይፋ ካቋረጠ በኋላ ይህ ከተፈጸመ ድርጊቱ ሕገ ወጥ ስለሆነ ደንበኞቼ መብታቸውን በሕግ ሊጠይቁ ይችላሉ ብለዋል። ከአንድ ዓመት በፊት በሽብር ወንጀል ተጠርጥረው ከተያዙት ዘጠኙ ጦማሪያንና ጋዜጠኞች መካከል በመጪው ሰኞ ብይናቸውን የሚጠብቁት በሌለችበት ክስ የተመሠረተባት ሶሊያና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ናቸው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የደቡብ ሱዳን መንግስት በተሰጠው የሁለት ሳምንታት ጊዜ ውስጥ የሰላም ስምምነቱን የማይፈርም ከሆነ በዝምታ እንደማይታለፍ የዩናይትድ ስቴትስ ልዑክ ዶናልድ ቡዝ አስታውቀዋል። በሱዳንና በደቡብ ሱዳን የአሜሪካ ልዩ ልዑክ የሆኑት አምባሳደር ቡዝ ዛሬ ለጋዜጠኞች ሲናገሩ ስምምነቱ የማይፈረም ከሆነ ምን እርምጃ እንደሚወሰድ እያየን ነው ብለዋል። እስክንድር ፍሬው ተጨማሪ ዘገባ አለው። የደቡብ ሱዳን ወገኖች የሰላም ስምምነት እንዲፈርሙ በዓለም አቀፉ ማህበረሰብ የተሰጠው ቀነ ገደብ የተሟላ ውጤት ሳይገኝበት አብቅቷል። የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የስምምነት ሰነዱን ቢፈርሙም ፕሬዝዳንት ሳልቫኪር ማያርዲት ግን ተጨማሪ ጊዜ ጠይቀዋል። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልኡክ አምባሳደር ዶናልድ ቡዝ ትናንት ማምሻውን ለጋዜጠኞች ሲናገሩ አገራቸው በመንግስት እርምጃ ማዘኗን አብራርተዋል። ከ uh, uh, 19 ወራት ድርድር በኋላ የተዘጋጀው የስምምነት ሰነድ በተቃዋሚዎቹ በቀድሞ ታሳሪዎች እና በድርድሩ ላይ በተሳተፉ ሌሎች የደቡብ ሱዳን ወገኖች መፈረሙ ዩናይትድ ስቴትስን አስደስቷል መንግስት ትናንት መፈረም ባለመቻሉ ግን በጣም አዝነናል ለምክክር እንዲሰጣቸው በጠየቁት የሁለት ሳምንታት ጊዜ ውስጥ እንዲፈርሙ እንጠብቃለን እንገፋፋለን ፕሬዚዳንት ሳልቫኪር ማያርዲት በተሰጣቸው የሁለት ሳምንት ተጨማሪ ጊዜ ስምምነቱን ካልፈረሙ ሀገራቸውም ሆነ ዓለም አቀፉ ማህበረሰብ ዝም ብሎ እንደማይመለከት አምባሳደር ቡስ ተናግረዋል። እስከ ነሐሴ አስራ አንድ ድረስ ስምምነት ላይ የማይደረስ ከሆነ ሌላ እርምጃ መውሰድ እንዳለብን ፕሬዚደንት ኦባማ እዚህ በነበሩ ጊዜ በሚገባ ግልጽ ያደረጉት ይመስለኛል። ያንን የምናደርግበትን ሁኔታ እየተመለከትን እንገኛለን። መንግሥት ስምምነቱን እንዲፈርም አጋጣሚ እንደታመቻቸለትም ማረጋገጥ እንፈልጋለን። በሁለት ሳምንታት ጊዜ ውስጥ ፕሬዚዳንት ኪር እና መንግሥታቸው በተሰጠው የሁለት ሳምንት ጊዜ ውስጥ ስምምነቱን ካልፈረሙ ምን አይነት እርምጃ እንደሚወሰድ የአሜሪካው ባለስልጣን አላብራሩም። የፕሬዝዳንት ባራክ ኦባማ የብሔራዊ ጸጥታ አማካሪ ሱዛን ራይስ ግን እርምጃዎቹ በተባበሩት መንግስታት ድርጅት በኩል ሊወሰዱ እንደሚችሉ ጠቁመዋል። ራይስ ትናንት ባወጡት መግለጫ ሊወሰድ በሚችለው እርምጃ ላይ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ምክክር እንዲጀመር አድርገናል ብለዋል። አላማውም ስምምነቱ በአስራ አምስት ቀናት ውስጥ የማይፈረም ከሆነ እንቅፋት በሆኑት ላይ ማዕቀብ ለመጣልና እርምጃ ለመውሰድ መሆኑን ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የዜናና ትንታኔው መጽሔት አስተያየታችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። እንኳን ለቢሆዩ አደረሳቸው። አዲሱ አበበ ማምሻውን ንጉሴ አክሊሉን በስልክ አነጋግሮታል። ቀጥሎ ይቀርባል። በሰማይም በምድርም በባህርም በየብስም በጠረፍም በተለያዩ አካባቢዎች በአሜሪካም በአውሮፓም በሌላውም የዓለም ክፍሎች በአፍሪካ ያላችሁ ኢትዮጵያውያን ሁሉ እንኳን ለደብረ ታቦር ለቡሄ በዓል አደረሳችሁ እያልኩ መልካም ምኞቴን እገልጻለሁ። በእውነቱ የደብረ ታቦር የቡሄ በዓል ታላቅ በዓል ነው። በዛሬው ዕለት በታላቅ ስነ ስርዓት በተለይ በየአብያተ ክርስቲያኑ በተዋህዶ እምነት ተከታዮች ዘንድ ተከብሯል። ይሄ በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ተደርጎ ይወሰዳል። በዚህ ዕለት ህጻናት ተራራ ላይ ወጥተው ያንን ሲያዩ ውጭ ቆይተው ወላጆቻቸው በዛ ምክንያት ልጆቻቸው ሲጠፉባቸው ተጨንቀው ችቦ እያበሩ ቀን ደሞ ጦማቸውን ስለዋሉ ሙልሙል ዳቦ ይዘው ልጆቻቸውን ተራራው ድረስ ወጥተው እንዳዩቸው እንደ ጠየቋቸው ና በዛ ምሳሌ ተደርጎ የቡሄ ዳቦ በዛሬው ዕለት በየቤቱ ለምሳሌ በአንድ ቤት አምስት ልጅ ካለ ለአምስት ልጅ አምስት ዳቦ አንደኛዋ እናት ትወስዳለች፣ ሌላዋኛ እናት ደግሞ ሁለት ልጅ ካለ ወይ ሶስት ልጅ በልጁ ቁጥር ልክ እያደረጉ ዳቦም ኅብስት የሚለዋወጡበት ታሪኩ ከዚህ ጋር ተያይዞ የመጣ ትልቅ በዓል ነው። በአሁኑ ጊዜ ግን አልፎ አልፎ እንደዚሁ ዜማዎችም አሉ፣ ጨዋታዎችም አሉ። እንደ ድሮ የደመቀ አይደለም ያጨፋፈሩም ሁኔታ ተለውጠዋል። ግጥሙ ራሱ ተለውጧል። የድሮውን ጨርሶ ረስተውታል። ድሮ ለምሳሌ ክፈቱልን በሩን፣ የጌታዬን ክፈት በለው፣ ተነሳ ያንን አንበሳ፣ መጣና መጣና ደጅ ልንጠና እየተባለ ነበረ። አሁን ግን ለየት ይላል። እሱንም እንድታደምጡ አደርጋለሁ። በአጠቃላይ እኔም አሁን ቅድም ያገኘኸኝ እንግዲህ የደብረ ታቦርን ችቦ አብርቼ ስመለስ ነው ያገኘኸኝ። ሳይሰጧቸው ሲቀሩ ዓለም አንድ ነው የለም፣ ሁለት ቡሄ ከመጣ የለም ክረምት ይላሉ በእውነቱ ሰሙ ቡሄ ከመጣ በኋላ ክረምት የለም ይባላል። እኛ ግን በአሁኑ ጊዜ ዝናቡን እንፈልገዋለን እና እንዲቀጥል ነው እየተመኘን ያለ ነው። በአጠቃላይ እንግዲህ ለሁላችሁም መልካም የደብረ ታቦር በዓል እያልኩ እየተመኘው የአራዳ ልጆች እኔ ቤት መጥተው ከጨፈሩት በዛሬው ዕለት አንዱን ላሰማችሁና ላብቃ። ወጣቶቹ እንዲህ እንዲህ እያሉ ነው የሚጫወቱት። ይሄ ዜማ በእውነቱ ተቀርጾ በታሪክ መዘክርነት መቀመጥ ያለበት ነው። ታሪክ ማለት የብራና ጽሑፍ ወይም ደግሞ ዝም ብሎ ጽሑፍ ወይም ደግሞ ድንጋዩ ሌላው ሌላው ድንጋይ ላይ የተቀረጸው ቅርጽ፣ ምስል፣ አብያተ ክርስቲያኑ ወይም መስጊዱ ብቻ ሳይሆን እንዲህ አይነት ዜማዎችም በቅርስነት ሊያዙ ይገባል። ቱሪዝም ኮሚሽን በዚህ ላይ እንዲያተኩር እያሳሰብ ለጊዜው በዚሁ ይበቃል። በድጋሚ እንኳን ለቡሔው ደረሳችሁ ክቡራትና ክቡራን። አሁን ስቱዲዮ ከገባን በኋላ የ ደረሰን አንድ ዜና አለ። ይህም በሶማሊያው ፕሬዚደንት ሐሰን ሼክ ሞሐመድ ላይ ክስ እንዲመሰረት የቀረበውን ሐሳብ ተከትሎ ለተነሳው የፖለቲካ ቀውስ አጣዳፊ መፍትሄ እንዲፈለግ ሶማሊያ ውስጥ የሚገኙ የዓለም አቀፉ ማህበረሰብ ተጠሪዎች ሁሉ እያሳሰቡ መሆኑን የሚገልጽ ነው። የተባበሩት መንግስታት ድርጅት የሶማሊያ ልዑክ፣ የአፍሪካ ህብረት የሶማሊያ ተልእኮ ወይም አሚሶም፣ የምስራቅ አፍሪካ የጋራ ልማት ባለስልጣን ኢጋድ፣ የአውሮፓ ህብረት፣ ዩናይትድ ስቴትስና እንግሊዝ ዛሬ በጋራ ባወጡት መግለጫ ፓርላማው ፕሬዚደንት ሐሰን ሼክ መሐመድ ከስልጣን ተነስተው ለክስ እንዲመሰረትባቸው ያቀረቡትን ሐሳብ ለውሳኔ የቀረበ ሐሳብ ያስነሳውን ውጥረት የሀገሪቱን ወደፊት መግፋት የሰላም እንቅስቃሴ ያደናቅፈዋል በሚል እንደዚሁም የሰላም ግንባታውን ሂደት ግቦች ያደናቅፋል በሚል አስቸኳይ አጣዳፊ መፍትሄ እንዲፈለግ ሀሳብ አቅርበዋል። ዘጠና የፓርላማው አባላት በዚህ ላይ የተቃውሞ ድምፅ ማሰማታቸውም ተዘግቧል። ለቀሪ የሰዓቱ ዋና ዋና የዓለም ዜና ወደ አዳነች ልምራችሁ። በኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የሚመራው የአደጋ መከላከልና ዝግጁነት ኮሚቴ በዝናብ እጥረት ለተጎዱ ወገኖች 220 ሺህ ሜትሪክ ቶን ማለትም 2 ሚሊዮን 220 ሺህ ኩንታል ስንዴ ከውጭ አገር እንዲገዛ መወሰኑ ታወቀ። ስንዴው የሚገዛው ከመጠባበቂያው እህል ክምችት ቀደም ሲል ወጪ የተደረገውን ለመተካት እንደሆነ ተዘግቧል። የደቡብ ሱዳን የሰላም ድርድር እልባት ባላገኘበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች በመንግስት ወታደሮችና በአማጽያን ኃይሎች መካከል ውጊያ እንደተጀመረ የደቡብ ሱዳን ወታደራዊ ቃል አቀባይ ዛሬ ተናግረዋል። ኬንያ ፕሬዝደንቷ እሁሩ ኬንያታ ላይ በተመሰረተ የስብዕና ላይ ወንጀል የመፈጸም ክሶች ጉዳይ ሳትተባበረን ቀርታ እንደሆነ እንደገና እንመረምራለን ሲል ዓለም አቀፍ የወንጀል ችሎት አስታወቀ። ሊዘ ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን የግብፅን ጸረ ሽብር ሕግ አጥብቆ ነቅፏል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። አሁን አዲስ አበባ ላይ ከምሽቱ ሁለት ሰዓት፣ ይቅርታ ከሚሽቱ ሶስት ሰዓት ከሰላሳ ስምንት ደቂቃ ሆኗል። የመደበኛ ዝግጅቶቻችንን የመጀመሪያ ቅንብር እናሰማችኋለን። ዲሞክራሲ በተግባር የሜዲትራኒያን ባህርን እያቋረጡ ወደ ምዕራብ አውሮፓ ሀገሮች የሚሄዱ ፈላሾች ቁጥር እንደ አውሮፓ አቆጣጠር በ2015 ዓ ም የመጀመሪያዎቹ ስድስት ወራት መጨመሩ ተረጋግጧል። ከፍተኛውን ቁጥር የያዙት ባሻር አል አሳድን ጽንፈኛ ሙስሊሞችን እየሸሹ ያሉት ሶሪያውያን ሲሆኑ በሁለተኛ ደረጃ ያለችው አነስተኛዋ ኤርትራ ናት። የኤርትራ ፍልሰተኞች ቁጥር ከኢትዮጵያውያኑ፣ ሱዳናውያንና ሶማሌዎች ፈላሾች ይበልጣል። ኤርትራውያን እንደሚሉት ለህገወጥ አስተላላፊዎች እስከ 30 ዶላር ይከፍላሉ። አውሮፓ ለመድረስም አደገኛውን የጎረቤት ሀገሮች ማቋረጥ ይገደዳሉ። የአሜሪካ ድምጹ ዴቪድ አርነል ከፍተኛ ቁጥር ያላቸው ኤርትራውያን ሀገራቸውን እየጣሉ የሚወጡበትን ሁኔታ ለማወቅ የፈላሾችን ጉዳይ ባለሙያና አንድ ሌላ በቅርቡ አስመራን ጎብኝቶ የተመለሱ ምሁር አነጋግሯል። በተከታታይ ካዘጋጀው ቅንብር የመጀመሪያውን ክፍል ሰለሞን ክፍሌ እንደሚከተለው አቅርቦታል። ኤርትራ እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ ም ነጻነቷን ከተጎናጸፈች በኋላ የፕሬዝደንት ኢሳይያስ አፈወርቂ የ24 ዓመታት ብቸኛ አገዛዝ ለ30 ዓመታት የተዋጉትን ባለሸበጥ አማጽያን ፍላጎት አላሟላም። ይህን አስተያየት ደግሞ አንዳንድ በውጭ የሚኖሩና የነጻዋን ኤርትራ የቅርብ ጊዜ ታሪክ የሚከታተሉ ይጋሩታል። ብሮን ዋይን ብሩቶን እዚህ ዋሽንግተን ዲሲ የሚገኘው የአትላንቲክ ምክር ቤት የአፍሪካ ማዕከል ምክትል ዳይሬክተር ናቸው። የኤርትራን የቅድመ ነጻነት ትግል ታሪክም ተከታትለዋል። በቅርቡ አስመራን የመጎብኘት ዕድል አግኝተውና ፕሬዚደንት ኢሳይያስንም ለሦስት ሰዓት ያህል ጊዜ አነጋግረው ነው የተመለሱት። ምዕራባውያን ይህን መሰሉን ዕድል ሲያገኙ ብዙም የተለመደ አይደለም። የአትላንቲክ ካውንስል አፍሪካ ማዕከል ምክትል ዳይሬክተሯ ለኤርትራውያኑ በገፍ ሀገር ለቆ መውጣት ምክንያት ናቸው ያሏቸውን ያብራራሉ። there are a very large number of Eritreans fleeing across the Mediterranean, particularly relative to Eritrea's size. የሜዲተራንያን ባህር እያቋረጡ የሚሸሹ ብዙ ኤርትራውያን አሉ። በተለይ የሀገሪቱን አነስተኛነት ስናይ የስደተኞቿ ቁጥር ከፍተኛ ነው። ኤርትራ ስድስት ሚሊዮን ተኩል ህዝብ ነው ያላት። ባለፈው ግንቦት በትንሹ አርባ አምስት ሺህ ስደተኞች ተሻግረዋል። ይህ ቁጥር ደግሞ ካለፈው ዓመት መጨመሩን እናውቃለን። ከ2014 መጀመሪያ ወዲህ በሶስት እጥፍ ነው ያደገው። የአውሮፓ ህብረት ብዛት ያላቸው የሶሪያና አንዳንድ የአፍሪካ ሀገሮች ወደ አውሮፓ እንዲፈልሱ በሚያደርጋቸው ምክንያት ብዙ ጊዜ ይነታረካሉ። 28 አባላት ያሉት የአውሮፓ ህብረት በተለይ ኤርትራውያኑን ወደዚያ እንዲፈልሱ የሚገፋፋቸው ድሆች ስለሆኑ ነው ወይስ ከመንግስቱ ጭቆና ስለሚደርስባቸው በሚሉ ጥያቄዎች ላይ ይከራከራሉ። ሊዮናልድ ዶይል ባለም አቀፉ የፍልሰተኞች ቢሮ ኃላፊ ናቸው። እንደ እውነቱ ከሆነ ምክንያቱ ጭቆናም ይሁን ድህነትን ሽሽት አስፈላጊ አይደለም። ሰዎች የተሻለ ኑሮ ፍለጋ ከስፍራ ወደ ስፍራ የመዘዋወራቸው ጉዳይ በዓለም ደረጃ ተፈጥሮአዊ ክስተት ነው። የኤርትራውን በተለይ ካየነው ግን ከኢኮኖሚ ጋር በተያያዘ ነው ይላሉ ሊዮናርድ ቦይል ወደ አውሮፓ ለመግባት ቀላል ነው። ያ አንዱ ምክንያት ነው። ወጣቶች የተሻለ ዕድል ለማግኘት ሲሉ ነው አደገኛውን ጉዞ የሚያያዙት። የተሻለው መንገድም ይኸው ይመስላችኋል። ደረሱባቸው ሀገሮች የፖለቲካ ጥገኝነት ባያገኙም እንኳ ሰርተው ወገኖቻቸውን ለመርዳት የሚፈልጉም አሉ። የኤርትራውያኑን ፍልሰት አስመልክቶ አንድ ያልተለመደው ጉዳይ ግን የሕፃናት ልጆች በከፍተኛ ቁጥር ሀገሪቱን እየተዉ መውጣት ነው። የብዙዎች እምነት ልጆቹ ከኤርትራ የሚወጡት የመንግስቱን ብሔራዊ አገልግሎት ፖሊሲና አስገዳጅ ስራን በመሸሽ ነው። ሊዮናርድ ቦይል ይቀጥላሉ። ሀያ አራት ሺ በጣም ብዙ ቁጥር ነው። ይህ ደግሞ ሌሎቹን ወደ ሌላ አካባቢ የሄዱትን ሀያ አምስት ሺ ይጨምራል። በኤርትራ አርባ አምስት ሺህ መደበኛ ጦርና ሁለት መቶ ሀምሳ ሺ ተጠባባቂ ኃይል መኖሩ ይገመታል። ይህም በጠቅላላው ከአፍሪካ ሀገሮች ሁሉ ከፍተኛውን ቁጥር እንደያዘ ያመለክታል። የኤርትራ ጦር ኃይል መሠረቱ በአስገዳጅ ብሔራዊ አገልግሎት ላይ ሲሆን ማንኛውም ብቁ ወንድ ወይም ሴት እንዲሳተፍበት ይገደዳል። ኤርትራ ይህን መሰሉን ወታደራዊ ምልመላና አገልግሎት ማካሄድ የጀመረችው ለረጅም ዓመታት ከኢትዮጵያ ጋር ጦርነት ባካሄደችበት ጊዜና አሁንም የድንበር ጥያቄው እልባት ባላገኘበት ሁኔታ መቀጠሉ ይነገራል። የፖለቲካ ተቼዎች የኤርትራ ወታደሮች የብሔራዊ ደህንነቷን ለመጠበቅ በሚል እስከ አስር ዓመት እንዲያገለግሉ ይደረጋል። በመንገድ ሥራ የተሰማሩና ለባዕዳን የማዕድን አውጭ ኩባንያዎችም የሚሰሩ እንዳሉ አንዳንዶች ይናገራሉ። ሰዎቹ ለምን ሀገር ጥለው እንደሚሰደዱ ግልጽ ይመስለኛል። ታሪኩን ካየን በአንድ በኩል ኤርትራ የብሔራዊ አገልግሎት ምልመላ ፕሮግራም አላት። ዜጎች ለ አስራ ስምንት ወራት የሚሰሩበት ነው ይባል እንጂ በተግባር ሲታይ ግን የሚቆዩት ጊዜ ገደብ የለውም፣ አይታወቅም። ሂደቱ ደግሞ አስቸጋሪና ከባድ መሆኑን ምልምሎቹ ይናገራሉ። አያይዘውም ድብደባና ሰቆቃ የሚፈጸምበት ነው ይላሉ። መንግስትን የሚተቹ ሰዎች ደግሞ ተይዘው እንደሚታሰሩ፣ እስራቱም ገደብ የሌለውና የፍርድ ሂደትን ያልተከተለ መሆኑን ይናገራሉ። የእነዚህን ሁሉ ችግሮች ድምር ውጤት ይመስለኛል ለፍልሰት የሚያበቃቸው። ኤርትራ በአሁኑ ወቅት በተለያዩ መለኪያዎች ከዓለም ሀገሮች ግርጌ እንደምትገኝ ይታያል። በሰብአዊ ልማት ከዓለም መቶ ሰማንያ አንደኛ፣ በዲሞክራሲ መቶ ሃምሳ አምስተኛ ሀገሪት ውስጥ የንግድ ሥራን በማቅለል ረገድ መቶ ሰማኒያ ዘጠነኛ ለምጣኔ ሀብት ነጻነት በመስጠት መቶ ሰባ አራተኛ ደረጃ ላይ ትገኛለች። ኤርትራ ባለፉት ስምንት ዓመታት ወርልድ ፕሬስ ፍሪደም ባካሄደው ጥናት መሠረት እውለሉ ላይ ከሚገኙ የዓለም ሀገሮች አንዷ መሆኗን ያመለክታል። በዚህ ዓመት ሰኔ መግቢያ ላይ የተባበሩት መንግሥታት የሰብአዊ መብቶች ኮሚሽን ሪፖርት ባደረገው መሠረት ኤርትራ ውስጥ በስብና ላይ ወንጀል ሊፈጸም እንደሚችል በጋዜጠኞች ላይ ህገወጥ እስራት እንደሚካሄድ ተመልክቷል። ከሁሉም በላይ ግን ላለፉት በርካታ ዓመታት አገሪቱን እየለቀቁ የሚወጡ ኤርትራውያን ቁጥር ከፍተኛ መሆኑ ከሌሎቹ እንድትለይ አድርጓታል ይላሉ ዶይል። ምክንያቱም ያቀርባሉ። ነገሮች የተለወጡ ይመስለኛል። ማንኛውም ኤርትራዊ በብሔራዊ ውትድርና አገልግሎቱ መሳተፍ አለበት። ያን ካላደረገ የአገሪቱን ሕግ አላከበረም ማለት ነው። ያም ሆነ ይህ ግን ለሕዝቦቻቸው ጥያቄዎች መልስ ከማይሰጡ ሀገሮች አንዷ ኤርትራ ናት። ብሮዋይን ብሩተን አስመራን በጎበኙበት ወቅት በራሳቸው በፕሬዚደንቱ ኢሳይያስ አፈወርቂና በሌሎች በርካታ ባለሥልጣናት ኤርትራ በሯን ለውጭው ዓለም እየከፈተች መሆኗና አንዳንዶቹን በብሔራዊ አገልግሎት ውስጥ የተሳተፉ ኃይሎቿን ትጥቅ እያስፈታች እንደሆነ ተነግሮኛል ብለዋል። ሴቶችና ቤተሰብ ይከተላል። አዘጋጅና አቅራቢ ቆንጅት ታየነች የሴቶችና ቤተሰብ ክፍለ ጊዜ ዩናይትድ ስቴትስ የማንዴላ ዋሽንግተን ፌሎሺፕ የስድስት ሳምንታት ቆይታ ጠናቀው ከተመለሱት ወጣቶች አንዷ ከሆነችው ከወይዘሪት ህሊና ብርሃኑ ጋር ቆንጅታ እያደረገችውን ውይይት ሁለተኛ ክፍል ይዛለች። ወይዘሪት ህሊና የአዲስ አበባ የሕግ ትምህርት ቤት ምሩቅ ስትሆን ለሴቶች መብት መከበር የሚሰራውን ዘ የሎው ሙቭመንት ቢጫ እንቅስቃሴ የሚባለውን ድርጅት ከመሰረቱት መካከል አንዷ ነች። ድርጅቱ ምን ስራዎችን ያከናውናል? ቢጫ ያላችሁበትስ ምክንያት ምንድን ነው? የቆንጅት ጥያቄ ነበር። ወይዘሪት ህሊና ትመልሳለች። የልሙምት ተቋቋመ በሁለት ሺህ አስራ አንድ ነው በፈረንጆች አቆጣጠር የሶስተኛ ነው። የህግ ትምህርት ቤት ተማሪዎች እያለንና ጓደኞቼ እንዲሁም የላዊ ህግ ትምህርት ቤት ተማሪዎች ከአንዴት የህግ ትምህርት ቤት መምህር ጋር ሆነ ነበር በጋር ያቋቋም ነው። መጀመሪያ ተጠራጅተን ስንመጣ የነበረው ምንድን ነው ሆስተስ የነበረችው አበራሽ ላይ የተከሰተውን ጥቃት አስመልክቶ ከኔትወርክ ኦፍ ኢትዮጵያን ወመን አሶሲሽን የሚባለው ግሩፕ ጋር አንድ ላይ ለመርዳት ኬዙንም በደንብ ሰው እንዲያውቀው ለማድረግ ነበር እና ከዛ በኋላ ግን ከተማሪዎች የመጣው አስተያየት እኛንም ጨምሮ፣ ምን ነበር የአንድ ጊዜ ሁኔታ ከሚሆን ይሄ ሁል ጊዜም እንደዚህ ነው አንድ የአንድ ሰው ኬዝ ሲነሳ ሁላችንም አንድ ላይ ሆን ላለን ሶሻል ሚዲያ ላይም በሬዲዮችም፣ በብዙ ነገሮች በብዙሃን መገናኛ እንድሰማ ና ከዛ ያ ካለቀ በኋላ ግን ይረሳል፣ ሌላ እስከሚከሰት ድረስ ደግሞ ይረሳል፣ ሌላ እስከሚከሰት ይረሳል። እና ሁል ጊዜ ከሚረሳ ለምን የአንድ ቀን ስብሰባ ሳይሆን፣ የአንድ ቀን ወይታ ሳይሆን፣ ሁልጊዜ ጊዜ ቀጣይነት ያለው በየጊዜው ማስታወሻ የሚሆን ምክንያቱም ይሄ ነገር መርሳት የለብንም፣ ሌላ ሰው እስከሚደርስበትም መጠበቅ የለብንም። እና ሁልጊዜ ጊዜ ማስታወሻ የሚሆን ምን ያጠፋ ነው? ምን ጋር ነው ትክክል ነገር ይሰራ ነው? እንደ ማህበረሰብ ምን ላይ ስናስብ ነው እኛ ሴቶቻችንን ፌል ያደረግ ነው የሚለውን ለማሳየት ነበር እና ከዛ በምን እንጀምር ተባብለን ስናወራ እንዲ ከተማሪዎች መካከል ወጥተን ቴብል ብናረግ ቴብል ዴዎች ቢኖረን ማለት ጠረጴዛዎች በየቦታው ደርድረን አዲስ ዩኒቨርሲቲ ካምፓስ ውስጥ ሰዎችን ለምን ስለ ጀንደር ሁኔታ እንጃ አለ ስራ ትጾታ ሴቶችን ብቻ አለ የሚመለከተው ስራ ትጾታ ሲባል ብዙ ሰው ሴቶችን ብቻ ነው ትዝ የሚለው ወይም ስለ ሴቶች ብቻ ይመስለናል። ግን ግንኙነት ነው አደለ ሴቶችንም የወንዶችንም ሳይድ ይጨምራል። ሴትን ብቻ የሚመለከት አደለም። ሴትን ብቻ የሚመለከት አይደለም። ግን ብዙ ጊዜ ሴቶች ላይ የሚተኮርበት ምክንያት ምንድን ነው? ሴቶች በተለያዩ ሁኔታዎች ተጎጂ ሆኖ ስናገኝ ስለ ሴቶች በደምብ ማውራት ይኖራል ማለት ነው። ስለዚህ በዛ ምክንያት ያለንን የጾታ ሪሌሽን ምን ይመስላል? ምኑ ጋር ምን ማድረግ እንችላለን? ምን ጋር ማስተካከል እንችላለን? ብለን ስለዚህ ጾታዊ ጥቃትን ለማሳወቅ ነበር የጀመርነው። እና ከዛ በዛ ጀመርን። ምን እንነጋገር ተባልን። በዚህ ሳምንት ይሄን ብናወራ፣ በሚቀጥለው ሳምንት ይሄን ብናወራ ከትንሽ ነገሮች ጨምሮ ለምሳሌ ቤት ውስጥ ስራን በተመለከተ አመት በዓል አካባቢ ማነው በደንብ የሚሰራው? ማን ነው የሚያግዘው? ኢትዮጵያ ሴትነት ከምንድን ነው የሚጀምረው? ሴቶች የውጤታማነት መለኪያቸው ምንድን ነው? እንደዚህ አይነት ጠቂዎችን በየሳምንቱ እያነሳን ሶሽ ትራፊኪንግን ጨምሮ የሴቶች ህገወጥ ዝውውርን ጨምረን ብዙ ነገሮችን አንድ ላይ አንስተን መወያየት ጀመርን። ጠረጴዛችን አውጥተን ማለት ነው። ጠረጴዛችን በሳምንት ሁለቴ ይወጣል። አዲስ አበባ ዩኒቨርሲቲ ግቢ ውስጥ ስለዚህ የውይይት የመጀመሪያ ሰዎችን ግንዛቤ ማስጨበጫ የጠረጴዛ ዙሪያ ለማድረግ ፈልጋችሁ ነው ጠረጴዛ ዙሪያ ለማድረግ ፈልጋል የማይረሳ ጠረጴዛ ዙሪያ በየሳምንቱ ቀጣይነት ያለው በየሳምንቱ አዳዲስ ነገሮችን የሚያነሳ በየሳምንቱ ሰውን የሚያሳትፍ ምክንያቱም እኛም ከማንም በላይ አውቀን አይደለም እኛ የምናውቀው ልናሳውቅ ሰዎቹም የሚያውቁትን እዛ ጠረጴዛ ላይ መጥተው እንዲያሳውቁ ነው ስለዚህ የመወያያ መድረክ ለመፍጠር ብላችሁ ነው? የመወያያ መድረክ መፍጠር ነው። ከአንድ ወገን ብቻ የሚመጣ ትምህርት ሳይሆን ከሁለቱም ሳይድ የሚመጣ ትምህርትን ለማድረግ ነበር። ጀመር ነው የሎ ሙቭመንት በሚል ነው እንግዲህ ስማችሁ የሚታወቀው። የአማርኛ ስም አለው። የሎ ሙቭመንት የተባለበትስ ምክንያት ምንድን ነው? የአማርኛ ስሙ ቀጥታ ትርጉሙ የሆነና ቢጫው እንቅስቃሴ ዩኒቨርስቲ ወይም በእንግሊዝኛ እንዳልሽው ሌሎ ሙቭመንት ኤኤዩ ነው የሚባለው። ለምን ቢጫን መረጣችሁ ነው አይደል ጥያቄው? በምናወራበት ጊዜ ምን እናርግ፣ ጠረጴዛውን ስናወጣ ሰዎች እንዴት ሊያይም ይችላሉ፣ የሚያልፈው ሰው እኛን ከተለየ አቴንሽን እንዴት ሊሰጠን እንችላል፣ በምን ምክንያት ለየት ማለት እንችላለን የሚለውን ስናስብ ለምን አንድ አይነት ከለር ቲሸርት አድርገን አንቆመም ተባባልን እና የቲሸርቱ ከለር ምን ይሁን ተባለና፣ አይ በቃ ብዙ አይነት ከለሮች። በኋላ ግን ቢጫን የመረጥንበት ምክንያት ቢጫ ከመድመቅን በላይ የተስፋ ምልክት አለው። ባለፈው እንደነገርኩሽ በፕሮግራሙ ላይ ማንዴላ ዋሽንግተን ፌሎሺፕ ላይ ብዙ ሰዎችም ሲናገሩት የነበሩ ነው። ተስፋን የእንቅስቃሴዎች መጀመሪያ መሆን ያለበት ተስፋ ነው። ተስፋ መቁረጥ ሳይሆን ተስፋ ነው መሆን ያለበት። ከተስፋ ተነስተን ነገን ተስፋ እንዳለ ስለምናስብ ምን ነገር የምንሰራው እንዲህ ዛሬ ስለተጎዳ ዛሬ በደል ስለደረሰብኝ ሳይሆን ነገ እንደማይደርስብኝ መተማመን ስላለ ራስን እንደ ሰለባ በማየት ሳይሆን ይህንን ነገር ተወጥቼ አሸንፈዋለሁ የሚል ተስፋ ከመያዝ አኳያ ነው። አዎ በተስፋ ነው በቃ የምንንቀሳቀሰው። ምንም ነገር ሲደረግ ያለ ተስፋ ለውጥን ካላሰብን ለመለወጥም አንሞክርም። ና እኛም እንደዛ ነበር። ስለዚህ ተስፋን ይሰጣል። በደንብ ይታያል። ደመቅ ያለ ነው። መልካም ነገርን ያመጣል ብለን አስበን ከለሩን መጠነዋል ማለት ነው። እሺ ምን ያህል ትሆናላችሁ? አሁን በዚህ በቢጫው እንቅስቃሴ ውስጥ የምትሳተፉት በአባልነት ነው? በበጎ ፈቃደኝነት ነው? እንዴት ነው እንቅስቃሴያችሁን የምታካሂዱት? እኛ በበጎ ፈቃደኝነት ነው የጀመርነው። ራሳችን በቮለንቲርስ ብለን ነበር ምንጠራው ተማሪዎች ነው የጀመርኩት እኔ በመስራች ከሌላ ጓደኞች ጋር ብለን ስንመሰርተው በበጎ ፈቃደኝነት መጀመር ነው። መጀመሪያ ስንጀምረው ቁጥር ትንሽ ይሆናል። መጀመሪያ የነገሮች መጀመሪያ ብዙ ሳይመጣም እና ትንሽ ነበርን መጀመሪያ ስንጀምረው። አሁን በጣም ብዙ ነን። ለምሳሌ ኮር ሜምበርስ የሚባሉት ሁሉ ነገሮችን ውሳኔ ላይ የምንጠራቸው ስብሰባ ላይ የሚገኙ ዋና መልእክት የሚያስተላልፉ ሰላሳ ሜምበሮች አሉ፣ ቮለንቲር የሚያደርጉ ከዛ ውጭ ደግሞ ፕሮግራሞች ሲኖሩን አንዳንድ ኢቨንቶች ሲኖሩን ለተለየ ፕሮግራም ደግሞ የሚመጡ ከመቶ በላይ ሜምበሮች አሉ። ሶሻል ሚዲያ ትልቁ ትልቁ ስራችን የምንሰራበት ቦታ ነው። ፌስቡክም ትዊተርም ላይ ማለት ነው። ሶሻል ሚዲያ የመጀመሪያ ዋናው አላማችን የነበረው ይህንን በአካል የምናደርገውን አዲስ ዩኒቨርሲቲ ውስጥ ብቻ የምናደርገው እንቅስቃሴ አዲስ ዩኒቨርሲቲ ውስጥ ብቻ እንዳይቀር ነው ሁሉም ዩኒቨርሲቲ እንዲደረስ እንፈልጋለን አሁንም። የተለያዩ ዩኒቨርሲቲዎች የእኛን ሞዴል ተከትለው ሌሎች ዩኒቨርሲቲዎችም ይህን ነገር እንዲያደርገው እንፈልጋለን። ከዩኒቨርሲቲ ውጭም ደግሞ ዩኒቨርሲቲ ይሄድ ላልቻሉ ሰዎች መድረስ እንፈልጋለን። ከዩኒቨርሲቲ ውጭም ብዙ ነገሮች ስላሉ ማለት ነው። እሺ፣ እንግዲህ በዚህ መልክ ከተቋቋማችሁ በኋላ ምን ምን ስራዎች ነው ስታከናውኑ የቆያችሁት? እስቲ እሱን ዘር ዘር አድርገሻል። ፕሮግራሙ በሌላ ዝግጅት ይቀጥላል። አሁን የፕሮግራም መልክታለን። ለጥያቄው መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቹ መልስ ይሰጣሉ። የውጭ ጉዳይ ሚኒስትሩ በወቅታዊ የኢትዮጵያና የአካባቢያዊ ጉዳዮች ላይ ላሉ ጥያቄዎች መልስ ሊሰጡ ተዘጋጅተዋል። ጥያቄዎች ሆን እስከ ነገ ሐሙስ ነሐሴ 14 2007 ዓ ም ምሽት በስልክ ቁጥራችን 202 2059942 የውስጥ መስመር 14 ደውለው ያኑሩልን። ሞክራችሁ አቃተን ያላችሁ ሰዎችም ነበራችሁ፣ ሞክሩት። መስመሩ ይሰራል በጥሩ ሁኔታ አሁን። ወይም በኢሜይል ኤችኦ አር ኤን አት ቪኦኤ ኒውስ ዶትኮም ላኩልን። ወይም ለጥያቄዎ በቀጥታ መልስ እንዲሰጡ ከተፈለገ የስልክ ቁጥሮን ኢሜይል ያድርጉልንና የውጭ ጉዳይ ሚኒስትሩ መስመር ላይ በሚወጡበት ሰዓት ደውለን እናነጋግሮታለን። ለጥያቄዎ መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ለጥያቄዎቹ የፊታችን አርብ ነሐሴ 15 2005 ዓ.ም መልስ ይሰጣሉ። አሁን ከምሽቱ ሦስት ሰዓት ከ56 ደቂቃ እየሆነ ነው። አንድ አጭር ዘገባለችን ዩናይትድ ስቴትስ ከአፍሪካ ጋር የንግድና ምጣኔ ሀብት ግንኙነቷን ለማጠናከር ከምን ጊዜም በላይ አሁን ተስፋቸው መጠናከሩን ባለሥልጣኖቹ እየገለጹ ነው። በሚቀጥለው ሳምንት በሊብርቪል ጋቦን ወሳኝ የንግድ ጉባኤ በአፍሪካ አህጉር ተዘጋጅቷል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ አለ ሄኖክ ስማግዜር ያቀርበዋል። በዩናይትድ ስቴትስና በአፍሪካ ሀገሮች መካከል የንግድና የምጣኔ ሀብት ግንኙነትን ለማጠናከር ለሚቀጥሉት አስርት ዓመታት የታደሰው አጎዋ ፋይዳው ሰፊ ነው ይላሉ የዩናይትድ ስቴትስ ባለሥልጣናት። በዚህ የንግድ ስምምነት 39 ከሰሐራ በታች የሚገኙ የአፍሪካ ሀገሮች ወደ ዩናይትድ ስቴትስ ገበያ ምርታቸውን እንዲያቀርቡ በሩ ተከፍቷል። በምትኩ ዩናይትድ ስቴትስ የነጻ ገበያ አሰራር እንዲስፋፋ ልማት፣ ዴሞክራሲያዊ አሰራርና የሴቶች የምጣኔ ሀብት ተሳትፎ እንዲሻሻል ትሻለች። በአፍሪካ ጉዳዮች የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ፣ ደስተኞች ነበርን፣ እንዲያውም ፍጹም ደስተኞች ልበል። የአጎዋ ሕግ ለአስር ዓመታት መታደሱ አስፈንድቆናል። ሕጉ በሁለቱም ፓርቲዎች ድጋፍ ነው ያለፈው። በአፍሪካ አህጉር ብልጽግና እንዲሰፍን፣ ሁሉ አቀፍ ልማት እንዲስፋፋ፣ ሀገሮች እርስ በርስ መናገድ የሚችሉባቸው በሮች እንዲከፈቱ፣ ነጻ ገበያ እንዲያብብና መልካም አስተዳደር እንዲስፋፋ አጎዋ ሚና ይጫወታል። አጎዋ ለአስር ዓመታት ያህል መራዘሙ ብዙ ጥቅም አለው። ምክንያቱም ነጋዴዎችና ባለሀብቶች በሕጉ ላይ መተማመን እንዲኖራቸው ያደርጋል። የዩናይትድ ስቴትስ ረዳት የንግድ ወኪል ፍሎሪላይዘር አሁን አጎዋ ተራዘመ አልተራዘመ የሚለው ጉዳይ አያሳስበንም። የአጎዋ ጉባኤ ከአፍሪካ ጋር በንግድና መጣኔ ሀብት ግንኙነታችን ስልታዊ ውይይት እንድንጀምር ያበረታታናል። አጎዋ ከመላው አፍሪካ ሀገሮች ጋር በጥቅል የተፈረመ የንግድ ስምምነት ሳይሆን፣ የስምምነቱ አካል የሚሆኑ ሀገሮች የሚመረጡበት የፖለቲካ መስፈርትም አለ። ለምሳሌ በወታደራዊ መፈንቅለ መንግስትና በሌሎች ጉዳዮች የሚያፈነግጡ ሀገሮች የአጎዋ አባልነታቸው እንደገና ይመረመራል። ለምሳሌ በብሩንዲ ፕሬዚዳንት ፒየር እንኩሩንዚዛ ህገ መንግስቱን ለውጠው ለሶስተኛ የሥልጣን ዘመን በእጩነት ቀርበው ከተመረጡ በኋላ የማዕከላዊ አፍሪካዊቱ ሀገር የአጎዋ አባልነት በመመርመር ላይ ነው። የማጠቃለያ ዜና ላሰማችሁ። በሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ላይ ክስ እንዲመሰረት የቀረበውን ሐሳብ ተከትሎ ለተነሳው የፖለቲካ ቀውስ አጣዳፊ መፍትሄ እንዲፈለግ ሶማሊያ ውስጥ የሚገኙ የዓለም አቀፉ ማኅበረሰብ ተጠሪዎች እያሳሰቡ ነው። የተባበሩት መንግስታት ድርጅት የሶማሊያ ልዑክ፣ የአፍሪካ ህብረት የሶማሊያ ተልዕኮ ወይም አሚሶም፣ የምስራቅ አፍሪካ የጋራ ልማት ባለሥልጣን ኢጋድ፣ የአውሮፓ ህብረት፣ ዩናይትድ ስቴትስ እና እንግሊዝ ዛሬ በጋራ ባወጡት መግለጫ ፓርላማው ፕሬዚደንት ሐሰን ሼክ መሐመድ ከሥልጣን ተነስተው ክስ እንዲመሰረት ባቸው የቀረበው ሐሳብ በጥልቅ ያሳሰባቸው መሆኑንና እርምጃው የሰላም ግንባታ ሂደቱን ሊያደናቅፍ እንደሚችል በመግለጽ አስጠንቅቀዋል። ሐሳቡን ያቀረቡት ፕሬዚደንቱ ሕገ መንግሥቱን ጥሰዋል፣ በሙስና ሊጠየቁ ይገባል ያሉ ዘጠና እንደራሴዎች መሆናቸው ታውቋል። የተከበራቸው አድማጮች ለምስቱ ያሰናደናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን ይመራልን ቴሌ ላይም ባክ ነው። ኢንጂነሩ ደግሞ ጃክሰን ዊት ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳነች ሳየንን ቀጥሎ ትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። አብራችሁን ስለቆያችሁ እናመሰግናለን። No you're